የተባበሩት መንግስታት የልማት ግቦች መካከል በሶስተኛ ደረጃ የተቀመጠው የሴቶች እኩልነት ነው። የሴቶችን እኩልነት በጤናው፣ በትምህርትና በተለያዩ ዘርፎች ውስጥ ለማሳካት የተለያዩ ጥረቶች የሚደረጉ ሲሆን ሀገር በቀል የሆነው ህይወት ኢትዮጵያ የሴቶች እኩልነትን ለማሳካት ወንዶችን በሙሉ እንደ ጥቃት አድራሽ ከመውሰድ ይልቅ መልካም አባቶችን በማበረታታትና በተምሳሌትነት በማውጣት እንዲሁም ለወንዶችና ለሃይማኖት አባቶች ስለሴቶች እኩልነት አስፈላጊነትና ስነተዋልዶም ጭምር መረዳት በሚችሉበት ሁኔታ ላይ እየሰራ ይገኛል። በዚህ ዙሪያ ከተቋሙ ዋና ስራ አስፈጻሚ አቶ ጌታ አለም ካሳ ጋር አጭር ቆይታ አድርጌ ነበር። ቆይታችን አቶ ጌታ አለም ስለ ተቋማቸው ህይወት ኢትዮጵያ እንቅስቃሴዎች ከሚያብራሩበት ይጀምራል። እንግዲህ ህይወት ኢትዮጵያ ወደችን አጋር ማድረግ የሚያስችል ፕሮግራም ቀርጾ እየሰራ ነው። እንደምናውቀው እንግዲህ በተለይ በሴቶች ላይ፣ በህጻናት ላይ፣ በልጃገረዶች ላይ እየደረሰ ያለው ጥቃት ከጊዜ ወደ ጊዜ እየጨመረ ነው ያለው። እንግዲህ አንዱ ማህበራዊ መስተጋብር እየፈጠረ ያለው ሁኔታም ነው። ባህላችንም ማህበራዊ ነገራችንም ለወንዶች ቅድሚያ እየፈጠነው ያደግነው የሚዲያውም፣ ሌሎችም ያደጉት ስለዚህ፣ ያ ደግሞ እየፈጠረ ያለው ሌላ ጫና አለ። እንግዲህ ለስርዓቱ ጾታ እኩልነት እንዳይበራጀት የራሱን አስተዋጽኦ እያደረገ ነው ያለው ስለዚህ በዚህም ምክንያት ሴቶች እንደምናየው ከትምህርታቸው በኋላ የመቀ ጦር ትምህርታቸው ላይ አቴንድ እንዳያደርጉ ማድረግ በአስገድዶ መድፈር ሊመጣ ይችላል፣ በህጻናት ጋብቻ ሊመጣ ይችላል። በሌሎች ምክንያቶች ሴቶች ተጋላጭ የሆኑበት ሁኔታ ነው ያለው እና ስለዚህ እዚህ ላይ ወንዶች ትልቁን ሚና ሊጫወቱ ይገባል። ምክንያቱም ለአስገድዶ መድፈር ወይም ፆታዊ ጥቃትን ፆታዊ ትንኮሳን ማለታ ወንዶች ናቸው። ይህን ይሄ ማለት ደግሞ ኢትዮጵያ ውስጥ ወደ መቶ ሚሊዮን ህዝብ ቢኖር ከዛ ውስጥ ሀምሳ ፐርሰንት ወንዶች ናቸው ብለን ከዛ ውስጥ በጣም በጣም ብዙ መልካም ወንዶች አሉ። መልካም አባቶች አሉ፣ መልካም ወንዶች አሉ፣ መልካም ባሎች አሉ። ስለዚህ እነዚህን መልካም ነገር በማጎልበት እነዚህ ጥቂት ሰዎች ማሻሻል አይቻልም። ይሄን የሚልም እንደምታለው ስለዚህ ለምሳሌ የወንዶች አጋርነትን ወደ ጤናው ሊሰጥ በተለያዩ በጠንቷ አካባቢ ብንመለከት ወሊድ አገልግሎት መቆጣጠሪያ ትምህርቱ የሚሰጠው ለሴቶ ወንዶቹ በብዛት እየተሳተፋሉ። ስለዚህ በዛ ምክንያት ኮንፍሊክት እና ሌሎች ነገሮች ይፈጠሩ እናያለን። በስነ ተዋልዶ ጤና ፕሮግራም ውስጥ ወጣት ወንዶችን ወይም ደግሞ ባለትዳር ወንዶችን ማሳተፍ መቻል አንደኛ ወሊድ ሁኔታን አቅደው መውለድ እንዲችሉ የሁለቱም ኃላፊነት ይሆናል። አሁን የአንድ ኃላፊነት ነው የሆነ ያለው ለዚህ ሴቷ እናስተምራታለን ባሏ ደግሞ ልጅ መውለጥ ይፈልጋል። ስለዚህ በሁለቱ መሀል የሀሳብ ልዩነትና ግጭት አለ ማለት ነው። ስለዚህ ምናልባት ወሊድ አገልግሎት ስትጠቀም እንኳን ቢያገኛት ወንድ ሊያደርስ የሚችል ጾታዊ ጥቃት የከሳ ነው የሚ ስለዚህ የህት መተዋል በጤና ፕሮግራም ወንዶችን መሳተፍ ቢችሉ እውቀቱ ቢኖራቸው ጥቅሞ ለራሳቸው ነው ለሴቷ ብቻ አደለም። ስለዚህ የምናስተምራቸው ወንዶች የኛ ፕሮግራም የተከታተሉ ወንዶች በዚህ ፕሮግራም ውስጥ ማለት እንዲችሉ እያደረግን ያለነ ከሴቶች የትዳር አጋራቸው ጋር ጤና ጣቢያን መጎብኘት እነዚህ እነዚህ ነገሮች ቢመጡ የስርዓተ ፆታ እኩልነት በተወሰነ ደረጃ ሊረጋጋ ይችላል ብለን እናምናለን። ሌላው ከፆታዊ ጥቃት አንጻር በከተማም በገጠር የምናየው ወንዶች ጥቃቸው ሴቶች የምናየው ስለዚህ በጥቃቱ ወንዱ ራሱ ተጎጂነት ሴቷም ተጎጂነት ስለዚህ እሱ በወንጀል ሊጠየቅ ነው። እሷ ላይ ደግሞ የደረሰ ሌላ አደጋ አለ። ስለዚህ ወንዱ እነዚህ በእጅ ላይ ያለውን ጉልበት፣ በእጅ ላይ ያለውን እውቀት፣ በእጅ ላይ ያለውን ገንዘብ፣ በእጅ ላይ ያለውን ስልጣን ወንድ ልጅ በአግባቡ ለመልካም ነገር መጠቀም ቢቻል አስተዋቁ ማደግ ይቻላል። ምንም እንግዲህ ሕይወት ኢትዮጵያ እጅግ ልምድ ካብተዋል ከ አስር አመት በላይ በስራ ላይ ቆይታል እና ከዚህ አንጻር ወንዶችን ስለ ስነ ጾታ ማስተማሩ ላይ ምን አይነት ውጤቶች አስመዝግባቸዋል ምን አይነት ለውጦች እሳያችሁ መጀመሪያ ኢኒሽቲቭ ውስጥ ስንጀምር እና ይህ ስናደርግ እንደ አንድ ድርጅት የወንዶች ሀገርነት ፕሮግራም የወንዶ የአባቶችን ቀን እንደመነሻ አክብረናል ከአመታት በፊት ስለዚህ ዛሬ በተለያዩ ተቋማት በተለያዩ ሚዲያዎች የአባቶች ቀን አመት እየጠበቀ እየተከበሩ በዚህም መልካም አባቶች መልካም ወንዶች እየተመሰገኑ ነው ያሉት እና ያ ምናልባት የምንፈልገውን ነገር እንደ ሪዛ ማህበረሰቡ ብቻ አይደለም። ድግት ሶሳይቲ ኦርጋናይዜሽኖችን በፕሮግራሞቻቸው የወንዶች አጋርነት በዚህ ነው ኢትዮጵያ ውስጥ ወደ ሀያ ስድስት ድርጅቶች ኢትዮጵያ ሚኒስትሪን እንዳደርጉ እናደርጋለን። ሌላው ሚዲያዎች ናቸው። የተለያዩ ሀገር ውስጥ ያሉ ሚዲያዎች የሥርዓተ ፆታ ፕሮግራሞቻቸውን የእንዴት አጋርነት አስፈላጊ እንደሆነ በተለያዩ ፕሮግራሞቻቸው እየገለጹ ለት እያስተማሩ ነው ያሉት። ስለዚህ ይሄ ለኛ ትልቅ ስክሴስ ነው፣ በሚዲያ ላይ ይታካል። ሌላው ትልቁ ነገር በተለይ አሁን የእምነት ተቋማት አባቶች ናቸው ትልቁ ሚ የሚጫነሱበቻይል በህጻናት ጋብቻ ላይ እና ያለ ዕድሜ ጋብቻም በከፍተኛ ሁኔታ እየተነገሩ ያሉት ይህም አንዱ እያየን ያለ ነው መልክ ነው። ስለዚህ ወንዶች አሁን በተፈለገው መልኩ የፕሮግራሞች ላይ እየገቡ ነው ማለት ነው። አቶ ጌታ አለም ካሳ ከአሜሪካ ድምፅ ጋር ለነበሩት ቆይታ እጅግ አመሰግናለሁ።